የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከት ትናንት ረቡዕ መስከረም 15 ቀን አመሻሽ ላይ ባወጣው የሩብ ዓመት ሪፖርት በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች አሳሳቢ ሆነው እንደቀጠሉ አመልክቷል። ከእነዚህ ጥሰቶች መካከል ከህግ ውጭ የሚፈጸም ግድያ፣ በግጭት አውድና አካባቢ የሚደርስ የሲቪል ሰዎች ሞት፣ የአካል ጉዳት፣ የንብረት ውድመትና ዘረፋ፣ የዘፈቀደ የጅምላና ሰላምና የተራዘመ ስርዓትና የተፋጠነ ፍትህ እጦት፣ አስገድዶ መሰወር፣ እገታ፣ በመዘዋወር መብትና በመጓጓዣ መንገዶች ላይ የሚፈጸም ህገወጥ ገደብና የሀገር ውስጥ መፈናቀል ይገኙበታል ሲል ኮሚሽኑ ዘርዝሯል። ባለፈው ሩብ ዓመት በግጭት አውድ ውስጥ ባሉት አምስት ክልሎች ማለትም በአማራ፣ በኦሮሚያ፣ በጋምቤላ፣ በማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች ውስጥ ቁጥራቸው በግልጽ ያልታወቀ ካላቸው በተጨማሪ በመቶዎች የሚቆጠሩ ሲቪሎችና በግጭት ተሳትፎ የሌላቸው ሰዎች መገደላቸውን ኢሰመኮ ምስክሮችን ዋቢ በማድረግ ገልጿል። ሪፖርቱ በሩብ ዓመቱ የተፈጸሙ የሰብአዊ መብት ጥሰት ጉዳዮችን በሙሉ ያካተተ እንዳልሆነ የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ዶክተር ሚዛን ያባት አብራርተዋል ጀምሮ እስከ መስከረም ወር መጀመሪያዎች አካባቢ ያሉትን ጉዳዮች በዚህ ሪፖርት ውስጥ ለማካተት ጥረት ተደርጓል። ነገር ግን አንዳንድ ጉዳዮች የሰብአዊ መብት ጉዳዩ የቀጠረ በመሆኑ ምክንያት ከዚያም በፊት የነበሩ ጉዳዮችን በዚህ ሪፖርት ውስጥ ለማካተት ሙከራ አድርገናል ማለት ነው። የሪፖርት ዋነኛነት ትኩረት የሚያደርገው በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታዎችን ክትትል በማድረግ እና ምርመራ በማድረግ ለማጠቃለል የተሞክረበት ሁኔታ ነው ማለት ነው። To the rest. በዝርዝር ከተጠቀሱት በርካታ የሰብአዊ መብት ጥሰቶች መካከል ግንቦት 12 ቀን 2016 ዓ ም በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ማጎ ብሔራዊ ፓርክ ዙሪያ በነበረ የእርስ በእርስ ግጭት ወቅት በአካባቢው ለጉብኝትና ለፊልም ስራ ከተንቀሳቀሱ ሰዎች መካከል አንድ የስፔን ዜግነት ያለው ሰው በተተኮሰበት ጥይት ሕይወቱ ማለፉን የምርመራው ሪፖርት አስታውሷል። መጋቢት 26 ቀን 2016 ዓ ም በጋምቤላ ክልል አኛዋ ብሔረሰብ ዞን በታጠቁ ቡድኖች በ ፈጸመ ጥቃት ቢያንስ 47 ሰዎች የተገደሉበትን ክስተትም ጠቅሷል። አብዛኛው ግድያዎችና ሌሎች የመብት ጥሰቶች የተፈጸሙት ደግሞ በአማራ ክልል እንደሆነ የኢሰመኮ የምርመራ ግኝት ያሳያል። ግድያዎችን ጨምሮ ግጭት ባለባቸው አካባቢዎች የሰብአዊ መብት ጥሰቶች የተፈጸሙት በአማራ ክልል በሚንቀሳቀሰው ፋኖ፣ በኦሮሚያ ክልል በሚንቀሳቀሰው የኦሮሞ ነጻነት ሰራዊት፣ በሌሎች ክልሎች ደግሞ በስም ባልተጠቀሱ ታጣቂ ቡድኖች እንዲሁም በመንግስት የጸጥታ አካላት እንደ እንደሆነም የምርመራው ግኝት ያስረዳል ከነዚህ የሲቪሎች ግድያዎች መካከል አብዛኛው ሆን ተብለው የተፈጸሙ የተቀሩት ደግሞ በተኩስ ልውውጦች መካከል የተፈጸሙ መሆናቸውም ነው የተገለጸው በዚህ ጉዳይ ላይ ከመንግስት በኩል አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም ሆኖም የመንግስት ኃይሎች ሲቪሎችን ኢላማ ያደረገ ጥቃት እንደፈጸሙ በመግለጽ ከዚህ ቀደም የወጡ ሪፖርቶችንና ውንጀላዎችን መንግስት ማስተባበሉ ይታወቃል በአማራና በኦሮሚያ ክልሎች ከመንግስት ጋራ በትጥቅ ግጭት ውስጥ የሚገኙ ታጣቂ ቡድኖችም እንዲሁ ሰላማዊ ሰዎችን ኢላማ በማድረግ የሚቀርቡባቸውን ውንጀላዎች በተደጋጋሚ ያስተባብለዋል። በትናንቱ ሪፖርቱ የዘፈቀደ፣ ህገወጥ ጅምላና የተራዘመ ስርዓትና የተፋጠነ ፍትህ እጦት ሌላው አሳሳቢ ጉዳይ መሆኑን ያብራራው ኢሰመኮ የአስቸኳይ ጊዜ አዋጁ የተፈጻሚነት ጊዜ ያበቃ ቢሆንም የኦሮሞ ነጻነት ሰራዊት ወይም መንግስት ሸኔ ብሎ የሚጠራውን ቡድንና ፋኖን ይደግፋሉ የተባሉ በርካታ ሰዎች በተለያዩ የተለያዩ የአማራና የኦሮሚያ ክልል አካባቢዎች ፍርድ ቤት ሳይቀርቡ ለተራዘመ ጊዜ በእስር ላይ እንደሚገኙ አመልክቷል። በአማራና በኦሮሚያ ክልሎች በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉ በድጋሚ ጠይቋል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ዶክተር ሚዛን ያባተ በአማራና በኦሮሚያ ክልል የግጭት ከተጀመሩባቸው ጊዜዎች ውስጥ በርካታ ከግጭት ጋር አሳሳቢ ጉዳዮች እና ጥሰቶችን በማመላከት የማስተካከያዎች እንዲወሰዱ ለግጭቶቹ የሰላም አማራጭ ቅድሚያ እንዲሰጣቸው እና በዜጎች ላይ የሚደርሰው አስጠቃቂ ሰብአዊነት ጥሰቶች እንዲቆሙ በጣም በርካታ ምክረ ሀሳቦች ማቅረባችን ይታወሳል። እነዛ ከዚህ ቀደም የሰጠናቸው ምክረ ሀሳቦች ያልተፈጸሙት እንዲፈ ጠቅላይ ሚኒስትር አብይ አህመድ ባለፈው አመት ሐምሌ 25 ቀን ባደረጉት ንግግር በአማራና በኦሮሚያ ክልሎች ከሚንቀሳቀሱ አንዳንድ የታጠቁ ኃይሎች ጋር የሰላም ንግግር እየተካሄደ እንደሚገኝ ጠቅሰው፣ ሆኖም በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን መናገራቸው አይዘነጋም። ይሁን እንጂ ንግግር እየተደረገ ስለመሆኑ በሁለቱ ክልሎች ከሚንቀሳቀሱ ኃይሎች በኩል እስካሁን የተሰጠ ማረጋገጫ የለም። በኦሮሞ ነጻነት ሰራዊትና በመንግስት መካከል በታንዛኒያ ለሁለት ዙር ያልተሳኩ ድርድሮች መደረጋቸው ይታወቃል። በፋኖና በመንግስት መካከል ድርድር እንዲካሄድ የማመቻቸት ኃላፊነት እንዲወጣ የተቋቋመው የአማራ ክልል የሰላም ካውንስል ሰብሳቢ የአየሄራድ በለጠ ከፋኖ አካላት ጋራ በጉዳዩ ላይ በመነጋገር ላይ እንደሚገኙ ከትናንት በስቲያ መስከረም 14 ቀን አማራ ሚዲያ ኮርፖሬሽን በተላለፈው ማብራሪያቸው ተናግረዋል። በድርድር እና በውይይት የሚያምኑ በርካታ ፋኖች አሉ። እነሱን አግኝተናል፣ ከነሱ ጋር ተነጋግረናል። አንዳንዶቹን ደግሞ ለመገናኘት ቀጠሮ ይዘናል። በቅርቡ እነሱም አንድ ሆነው፣ በተለይም አመራር ፈጥረው፣ የአማራ ፋኖ ድርጅት በአንድ ላይ በአመራር ደረጃ መግለጫ እንደሚሰጡን ያነጋገሩንም አሉ። ይህንን እንደሚያደርጉም በእርግጠኛነት የገለጹልን ስላሉ የሚያበረታታ ጉዞ ላይ ያለን ብለን መውሰድ ይቻላል። ኢሰመኮ በትናንቱ ሪፖርቱ በግጭት ውስጥ የሚገኙ አካላት ዓለም አቀፍ የሰብአዊ መብቶችና የሰብአዊነት ሕጎችን ከመጣስ እንዲቆጠቡ፣ ተጠያቂነትን እንዲያረጋግጡ የሚሉና ሌሎችንም ተያያዥ ጥሪዎችንም አቅርበዋል። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ